ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ የሰው ልጅ ፍላጎትና ፍለጋ እያደገ እየሰፋ ምጥቀትና ጥልቀቱም እየረቀቀ በመሄዱ አዳዲስ የፍለጋ ግኝቶቹ ብዛትና ስፋት ግዝፈትና ጥልቀትም እጅግ እየራቁና እየረቀቁ መሄድ ችለዋል። ፈጠራዎቹም ሆኑ ግኝቶቹ፣ የምርምር ስነ ዘዴዎቹም ሆኑ የምርምር መስኮቹ እጅግ በጣም ከመብዛታቸው ባሻገር ውስብስብና ጥልቅ ሆነዋል። በተለይም ሳይንስ ዘመናዊ ቅርጽ መያዝ ጀመረ ከሚባልበት እነ ጋሊሌዮ ጋሊሊ ብቅ ካሉበት አሥራ ዘጠነኛው ምዕት ዓመት ጀምሮ በጥናት መስኮች ብዛትም በምርምር ስፋትና ጥልቀቱም ሳይንስና ቴክኖሎጂ በረጅም ርቀት ወደፊት ተወንጭፏል። ይህ ዕድል ደግሞ የተፈጥሮን ምስጢራዊ ምንነትና ምስጢራዊ ሕግና ስርዓቶቿን በተሻለ ደረጃ ለማወቅ አስችሏል። ሀብቷን በአንጻራዊነት ባደገ እውቀትና ክህሎት ለመጠቀም፣ ከቀድሞ በተሻለ ምቾት ለመኖር፣ ርቀትን አስቀርቶ ከመቼውም ጊዜ በላይ ለመቀራረብ አቅቶናል። ስለ ስነ ፍጥረትና በሕገ ተፈጥሮ ላይ በነበረን እምነትና ምልከታም በብዙ መልኩ ቀይሮናል። የሳይንስና ቴክኖሎጂ ዕድገትና መዳረሻ ግን አሁንም ገና ነው። ድሮ ምትሃት ይመስሉ የነበሩት ዛሬ እውነት እንደሆኑ ሁሉ ዛሬ በአስማት ካልሆነ በቀር ሊባሉ የሚችሉት ነገ ገህዳዊ እውነት ይሆናሉ። ሰላም ጤና ይስጥልን። ክቡራትና ክቡራን የአገር ልጆች እነሆ ሳምንታዊው ከምድር እስከ ሕዋ ጀመረ። የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ። የአገር ልጆች ከምድር እስከ ህዋ በተሰኘው በዚህ ፕሮግራም የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተመራማሪዎችን እንደየሙያ መስካቸው እየጋበዝን ስለ ህዋና ስለ ምድራችን ግንዛቤያችሁን የሚያሳድጉ ዝግጅቶችን ማቅረባችንን ቀጥለናል። ያደመጣችሁን እንደምታስታውሱት ባለፈው ሳምንት በኢትዮጵያ የዘመን አቆጣጠር መሠረት የአዲስ ዓመት መባቻ መሆኑን ምክንያት በማድረግ መሬትን ጨምሮ የሥርዓተ ፀሐይ ፕላኔቶችን የጊዜና የዘመን አቆጣጠር በአጭሩ ለመዳሰስ ሞክረናል። ዛሬ ደግሞ ከዚሁ ከህዋ ሳይንስ ጋር በተያያዘ ሌላ አዲስ ርዕሰ ጉዳይ እንጀምራለን። የሀገር ልጆች ለመሆኑ ስንት የኢንጂነሪንግ ወይም የምህንድስና መስኮች አሉ? መልሱን ለእናንተ ትተን በዚህ ዝግጅታችን ስለ አንድ አብይ የኢንጂነሪንግ ወይም የምህንድስና መስክ እናስተዋውቃቸዋለን። ኤሮስፔስ ኢንጂነሪንግ ወይም ኤሮስፔስ ምህንድስና። በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በዚሁ መስክ የሚሰሩ ተመራማሪዎችና የሥራ ክፍልም ያለ በመሆኑ የኢንስቲትዩቱን ምክትል ዋና ዳይሬክተርና ባለሙያዎችን ለዚህ ዝግጅታችን ጋብዘናል። ቤተልሔም ንጉሴ ይባላለሁ። የተቋሙ ምክትል ዋና ዳይሬክተር ይድነቃቸው ቀድር ይባላለሁኝ። በኤስስጂአይ የኤሮስፔስ ኢንጂነሪንግ እና የኮሚኒኬሽን ሳተላይት መሪ ስራ አስፈጻሚ። ስሜ ገድሉ ሰለሞን ይባላል። በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ውስጥ የኤሮስፔስ ዲፓርትመንት በተባባሪ ተመራማሪ ነው እያገለገሉ ከለት የተለያዩ የምህንድስና አይነቶችን እናነሳለን፣ ወይም ደግሞ ሲነገሩ እንሰማለን። ኤሮስፔስ ኢንጂነሪንግ ወይም ምህንድስና አንዱ ነውና ምን ማለት ነው? ኤሮስፔስ የሁለት ኢንጂነሪንጎች ውህድ ነው፣ የስፔስ እና የኤሮኖቲካል። ስፔስ የምንለው የጠፈር ምህንድስናውን የሚያጠናልን ከዲዛይን አንስተን አምርተን አገልግሎት ላይ እስከምናውልበት ደረጃ ያለውን የሚያጠናልን አካል ነው። እንደሚታወቀው ህንድስና ወይም ኢንጂነሪንግ የሚባለው ሳይንስን አፕላይ አርጎ ለሰው ልጆች ጥቅም አዋለው። ሶ ይሄ የሚያውልበት ደግሞ በተለያየ መልኩ ነው። ለምሳሌ ኢንፍራስትራክቸር የሚሰራ ፎቆች የሚሰራ ሰው በሲቪል በህንድስና ውስጥ ይማራል። ከመኪና ከማሽኖች ጋር እየተያዘ በወደ ሜካኒካል ያመዝናል። እንደዚሁ ኤሮስፔስ የሚባለው አዲስ የመጣ ከሜካኒካል ከኬሚካል፣ ከማቴሪያል፣ ከኮምፒውተር ከተለያዩ የኢንጂነሪንግ ዘርፎች በመሆን አንድ ላይ ስፔሲፊካሊ ለስፔስ ቬሂክል የሚሆን ላይ የሚያጠና የኢንጂነሪንግ መስክ ነው። የህዋ መጓጓዣ ማለታችን ነው። ስፔስ ቬሂክል ስንል በህዋ ውስጥ የሚንቀሳቀሱ መጓጓዣዎች እና ማጓጓዣዎች ማለታችን ነው። ኤሮስፔስ ኢንጂነሪንግ ወይም ምህንድስና ጠቅለል ብሎ ሲገለጽ አውሮፕላኖች የጠፈር መንኮራኩሮችና በራሪ ወይም ቶንጫፊ መጓጓዣ እና ማጓጓዣዎች እንዲሁም ተያያዥነት ያላቸው ሲስተሞች ወይም ስርዓቶችና መሳሪያዎች ዲዛይን የሚደረጉበት፣ የሚሰሩበት፣ የሚሞከሩበትና የሚመረቱበት አብይ የምህንድስና መስክ ነው። ይህ የምህንድስና መስክ በተለምዶ በከባቢ አየርና በጠፈር በረራ ችግሮች ላይ ትኩረት ያደርጋል። ቀደም ሲል እንደተጠቆመው አንዱ በሌላው ላይ የሚደረቡ ወይም አንዱ በሌላው ውስጥ የሚገኙ ወይም የሚጠቃቀሙ ሁለት አበይት ንዑስ ዘርፎች አሉት። ኤሮናውቲካል ኢንጂነሪንግ ወይም ምህንድስናና አስትሮናውቲካል ኢንጂነሪንግ ወይም ምህንድስና ይባላሉ። ኤሮናውቲካል ምህንድስና በምድር ከባቢያ አየር ውስጥ የሚደረጉ በረራዎች፣ ቴክኖሎጂዎች፣ የበረራ ተግባራትና ንድፈ ሐሳቦች ላይ የሚያተኩር ነው። በሌላ በኩል አስትሮናውቲካል ምህንድስና በጠፈር መንኮራኩሮችና ተወንጫፊ ማጓጓዣዎች ሳይንስና ቴክኖሎጂዎች ላይ ያተኩራል ማለት ነው። የኤሮስፔስ ምህንድስና በኤሮስፔስ የበረራ ስርዓት ውስጥ በመግባት ማለትም በመዋሃድ በመጓጓዣ፣ በመገናኛ፣ በፍለጋ አሰሳና በመከላከያ መስክ የሚጠቅሙ አበይት ወይም ወሳኝ ቴክኖሎጂዎች ይፈጠሩበታል ወይም ይጎለብቱበታል። የምህንድስና ዘርፍ ተግባራቱም አውሮፕላኖችን፣ የጠፈር መንኮራኩሮችን፣ የማብረሪያ ወይም የማምጠቂያ ስርዓቶችን፣ ሳተላይቶችን ሚሳይሎችን ዲዛይን ማድረግ ቴክኖሎጂዎችን መፈተን ወይም መሞከርን፣ ማምረትንም ያካትታሉ። የኤሮስፔስ ምርቶችን ንዑስ ክፍሎችን፣ በከፊል የተገጣጠሙ ምርቶችን መሥራትንም ጭምር ማለት ነው። በኤሮስፔስ ምህንድስና እንግዲህ ስለ መጓጓዣ ካነሳን ማለት ነው፣ ምን ምን የመጓጓዣ አይነቶች አሉ? ኤሮስፔስ ምህንድስና እነዚህ ላይ ያለው አስተዋጽኦ ምንድን ነው? ኤሮስፔስ ውስጥ በብዛት የምንጠቀመው ሶስት ቬሂክሎችን ነው ኦር መጓጓዦችን ነው። ከእሱ ውስጥ አንዱ ሰው አልባ ፈራሪ ድሮን የምንለው አንዱ ነው። ከዛም ደግሞ ሳተላይት የምንለው አለ። ሶስተኛ ላይ ሮኬት የምንለው ዶሚነንትሊ በነዚህ በሶስቱ አጓጓዦች ላይ ነው የሚያጠናው። ከሱ በተጨማሪ ግን እንደ ሳይንሱ ዴብዝ የተለያዩ ሮቦቶች፣ ሮቨሮች ምናምን የሚባሉ በስፔስ ላይ የተለያዩ በፌክሎች አሉ። ዶሚነንትሊ ግን ሶስቱ ናቸው፣ ዩኤቪ ወይም ድሮን የምንለው፣ ከዛ ሳተላይት፣ ሶስተኛው ደግሞ ሮኬት የምንለው ናቸው። ሶስቱ ነው። አሁን በእኛ ኢንስቲትዩትም በኤሮስፔስ ዲፓርትመንት ውስጥ እየተመረቱ የሚገኙ ጓጓዦች እነዚህ ነው። በነገራችን ላይ ድሮን ስንል ያው ማህበረሰባችን ለምዶታል፣ ሰው አልባ በራሪ አካል እንደሆነ ለምዶታል። ግን እዚህ ጋ አሁን ማወቅ የፈለግኩት ነገር አሁን የተጠቀሱት የህዋ መጓጓዣዎች ወይም ማጓጓዣዎች አሉ፣ በዛው መጠን በአየር ላይ ወይም በህዋ ውስጥ ከምናጓጉዛቸው ወይም ከሚጓጓዙ ነገሮች አንዱ ይሄ የአቪዬሽን ዘርፉ ነው። ለምሳሌ የአውሮፕላን የአውሮፕላን መጓጓዣዎች ጀቶች፣ የመሳሰሉ ነገሮች አሉ። እነዚህን የሚሰሩበት ዘርፍ ከዚህ ከእናንተ ከኤሮስፔስ ምህንድስና ጋር አይገናኝም? ምናልባት ልዩነት አላቸው? ያ እየተገናኘ ነው። የእኛ አንዱ ፓርት ነው እሱ። ድሮን የሚባለው ሰው አልባ በራሪ በማለት ነው። ኤርፕሌን ግን ለምሳሌ ኢትዮጵያ ኤርላይን ውስጥ የሚሄዱ ፕሌኖች እነሱ በሰው ነው ከድሮን ውስጥ ሳይሆን ምን ማለት ነው። በኤሮስፔስ በሚባለው የትምህርት ዘርፍ ውስጥ ኤሮኖቲካና አስትሮኖቲካል የሚባል በትላልቅ ክፍሎች አሉ። ኤሮኖቲካል የሚባለው በአትሞስፌር ውስጥ የሚበር አካላት ላይ የሚጠና ጥናት ነው። ያኛው ደግሞ ሪላቲቭሊ አትሞስፌር በሌለበት ላይ ወር ደግሞ በስፔስ ላይ የሚሽከረከር የሚጓጓዝ አካል ነው። አስትሮኖቲክ የሚባለው ማለት አስትሮኖቲክ ኢንጂነሪንግ የሚባለው ሶ፣ በኤሮኖቲክ ውስጥ ሰው አልባ አለ እንደገና ደግሞ በሰው የሚሽከረከራል በሰው የሚሽከረከሩት ውስጥ አንዱ ነው። አሁን ኢትዮጵያ ላይ አንተ እየጠቀስክልኝ የአውሮፕላኑ ነው። ከሰው ውጭ ያለው ደግሞ ድሮን በሚባለው ካታጎሪ ይመጣል ማለት ነው። ዛሬ ላይ የድሮን ቴክኖሎጂ በተለያዩ መስኮች ተፈላጊነቱ እየላቀ በመምጣቱ ገበያው ደርቷል። አይነትና ደረጃቸውም እንደየ አገልግሎታቸው ይለያያሉ። ለወታደራዊ አገልግሎት፣ ለቁሳቁስ ማጓጓዣነት፣ ለፊልም ቀረጻ፣ ለመሬት ካርታ ስራ፣ ለአደጋ ጊዜ፣ ለሚቴሮሎጂ ስራዎች፣ ለዱር እንስሳትና የተፈጥሮ ሀብት ክትትል፣ ለመዝናኛ፣ ለግብርና ስራዎች ወይም ለሳይንሳዊ የምርምር ስራዎች፣ ለስለላና ለጥናት ስራዎች ያገለግላሉ። እነዚህና እነዚህን ለመሰሉ ሌሎችም አገልግሎቶች ድሮኖች ማለትም ሰው አልባ በራሪ ማጓጓዣዎች ተፈላጊነታቸው አድጓል። ድሮኖች ተፈጥረው እዚህ ደረጃ የደረሱበትን ታሪክ መለስ ብለን ስንዳስስ ታሪካቸው የሚጀምረው የራይት ወንድማማቾች አውሮፕላንን ከመፍጠራቸው በፊትም ወደኋላ ራቅ ብሎ ነው ማለት ይቻላል። ቀደም ብሎ እንደተገለጸው ለአየር ትራንስፖርት መነሻ የሆኑ ሙከራዎችና ግኝቶች ጊዜ ማለት ነው። አበይት የሆኑትንና አንድ እርምጃ ወደፊት የሳቡ የፈጠራ እና የሙከራ ክስተቶችን ጥቂቶቹን እናስታውስ። በድሮን ቴክኖሎጂ ታሪክ እንደ መጀመሪያ ሙከራ መጠቀስ ያለበት እንደ አውሮፓውያን አቆጣጠር በ1782 በፈረንሳይ የሞንትጎልፌር ወንድማማቾች ሰው አልባ ባሉኖችን ማለትም ፊኛዎችን ወደ አየር በመላክ ያስተዋወቁበት ጊዜ ነው የሚሉ አሉ። እንደ አውሮፓውያን አቆጣጠር በ1848 ኦስትሪያውያን በጣሊያኗ ግዛት ቬኒስ የተነሳባቸውን አብዮታዊ ተቃውሞ ለማስቆም በወሰዱት እርምጃ ለመጀመሪያ ጊዜ በሰው አልባ ባሉን ወይም ፊኛ በተጫነ ፈንጂ የአየር ድብደባ አደረጉ። በስፓኒሽ አሜሪካ ጦርነት ወቅት የአሜሪካ ጦር እንደ አውሮፓውያን አቆጣጠር በ1858 ካሜራ የተገጠመለትን ሰው አልባ በራሪ ወይም በአየር ላይ ተንሳፋፊ መሳሪያ ተጠቅሞ በጠላት ቀጠና ላይ ቅኝት አደረገ። እንደ አውሮፓያን አቆጣጠር በ1917 ቻርለስ ኬተሪንግ የመጀመሪያ ሰው አልባ በራሪ ማጓጓዣ የተባለችውን ኤርያል ቶርፔዶ ፈጠረ። በግ በሚል ቅጥል ስም ይጠሯት ነበር። መሳሪያዋ አስቀድሞ ፕሮግራም የሚደረግ ውስጣዊ አካልና ኤሌክትሪካል መቆጣጠሪያ ያላት ነበረች። በተገጠመላቸው እንደ ሄሊኮፍተር ተሽከርካሪ ክንፍ ሮታሪ ዊንግ የሚበሩ ድሮኖችን በመፍጠር የሚጠቀሰው ግን ትውልደ ኢራቅ የሆነው እስራኤላዊው አብርሃም ካረም ነው። አብርሃም ካረም እንደ አውሮፓውያን አቆጣጠር በ1973 የዮም ኩፑር ጦርነት ወቅት ነበር ለእስራኤል አየር ኃይል ይችን ድሮን የሰራት። ከአበይቶቹ ሙከራዎችና የመሻሻል ሥራዎች እጅግ በጣም ጥቂቶቹን ለመጠቆም እንጂ ሰው አልባ በራሪ ማጓጓዣዎች ዛሬ ለደረሱበት ደረጃ የደረሱት ሌሎችም በየሀገራቱ የተሰሩና የተፈጠሩ ለቁጥር የሚታከቱ ሙከራዎችና ፈጠራዎች ከታለፉ በኋላ መሆኑ ግልጽ ነው። በአትሞስፌር ውስጥ ወር በከባቢ አየር ውስጥ የሚንቀሳቀሱ ቬክሎች ወይም መጓጓዣ አካላት ዲዛይን ሲደረጉ የአትሞስፌሩን ወይም የከባቢ አየሩን በመጠቀም ነው እንዲንቀሳቀስ የሚደረገው። ለምሳሌ ድሮንን ስናይ የተለያዩ አይነት ድሮኖች አሉ። ሮተር በሮተር በመሽከርከር የሚነሱ አሉ። በክንፋቸው ከአየር ጋር በሚፈጥራቸው ግጭት የሚነሱ አሉ። እነዚህ ሁሉ ስናይ አትሞስፌሩ ጋር ወር ከከባቢ አየሩ ጋር በሚፈጥሩት መጸገብር በምክንያት ነው እንዲንቀሳቀሱ የሚሆነው። የሁለተኛው ካተጎሪ አስትሮኖቲካል ኢንጂነሪንግ ወይ ደግሞ ስፔስ ኢንጂነሪንግ የሚባለው በተለያየ ሀገራት አንድ አስትሮኖቲካል ኢንጂነሪንግ ይጠቀማሉ፣ አንዳንዶቹ ስፔስ ኢንጂነሪንግ ይጠቀማሉ። ያ ማለት ደግሞ የአትሞስፌር ዴንሲቲው ትንሽ ስለሆነ ምንድን ነው ለመሽከርከር የሚያበቃቸው ሄላኔት በሜካኒዝሞች ለምሳሌ ተረስተሮች ናቸው። ብዙ ጊዜ አሁን ለሳተላይት በምናምን ስናይ እንከፍላቸው በቬክሉ እንዲንቀሳቀስ ዲዛይን የሚደረግበት ኮንሲደሬሽን አትሞስፌሩ ላይ ወይ ደግሞ ስፔስ ላይ ስለሆነ በዚህ በምክንያት ነው የምንከፍላቸው። ስፔስ ላይ ምን ማለት ነው? አትሞስፌር የለም በማለት ሳይሆን ብዙ ጊዜ እስከ መቶ ኪሎ ሜትር አካባቢ በአትሞስፌር ባውንደሪ ውስጥ ይካሄዳል። ግን ምን ማለት ነው ከዛ በላይ አትሞስፌር የለም ሳይሆን አለ ነው። የዴንሲቲ ጉዳይ ነው። ሶ ዴንስ በመሆኑ በምክንያት ዲዛይን ለማድረግ የሚጠቀመው ኮንሲደሬሽን ስለሚቀንስብን ቬክሩ ለመንዳት የምንጠቀምበት ሲስተም ሌላ ይሆናል ያን አካባቢ ያገናዘብ ይሆናል በማለት ነው በአቪዬሽን ላይ ሰውን ለማጓጓዝ የሚጠቀሙት በኤሮኖቲካል ውስጥ ነው ግን በሰው የሚሽከረከሩ ናቸው በፓይለቶች ስለዚህ ከድሮን ካታጎሪ ይለያሉ ይለያሉ አምብሬላቸው በምንድን ነው በማለት ነው ኤሮኖቲካል ኢንጂነሪንግ የሚባለው ነው ማለት ነው ዲዛይን ናቸው ሁሉ ነገራቸው አንድ ነው ይሄኛው የሚለየው ምንድን ነው ይሄ አውቶሜትር ነው ኮድ ነው የሚደረገው ፕሮግራም ነው የሚደረገው ሰው አልባ የሚባለው ከኤሮኖቲካል ውስጥ የሚባለው ክፍል አውቶሜትር ሜትር ነው ከሰው ቁጥጥር ውጭ ነው በማለት ነው ማለት አንዴ ፕሮግራም ከተደረገ በኋላ ኦር ደግሞ በዲስታንስ ኮንትሮል በማድረግ የሚሽከረከር ነገር ነው ያኛው ግን ሰው ውስጡ ገብቶት የሚሽከረከር ነው ግን ሁለቱም ኤሮኖቲካል ውስጥ ነው ያሉት በአንድ አምብሬላ ነው ያሉት በአንድ ዘርፍ ውስጥ ናቸው ሌላኛው ዘርፍ ከኤሮኖቲካል ፓራሌል የሆነ ዘርፍ ደግሞ አስትሮኖቲካል ይባላል እሱ ደግሞ ዲዛይን ኮንስደሬሽን አትሞስፌር ሲሆን ከአትሞስፌር በላይኛው አካል ውጭ ሌስ ዴንስ በሆነው አትሞስፌር ላይ የሚሽከረከር አካል ነው ማለት ነው ይሄ የቴክኖሎጂ ወይም የሳይንስ ዘርፍ ከመነሻው ከታሪካዊ ዳራው እንዴት ነው እዚህ ሊደርስ የቻለው? የነኚህ ነገሮች ውህደት ኤሮስፔስን መፍጠሩ አሁን ላይ የመጣ አይደለም። ቀደም ሲልም ስፔስ ብቻውን፣ የስፔስ ኢንጂነሪንግ ብቻውን የተመሰረተ ኤሮኖቲካልም እንደዚሁ ብቻውን የተመሰረተ የነበረ ነው። ወደ 18ኛና 19ኛው ክፍለ ዘመን ወደ ኋላ ስንመለስ ስለ ስፔስ ኢንጂነሪንግ ሰርጆይ የሚባል ሰው የመሬት ስበት ኃይልና ከባቢ አየርን በማጥናት የስፔስ ኢንጂነሪንግን ኮንሰፕቶች የማምጣት ነገሮች ተጀማምረው ነበር። በተመሳሳይ ራይት ብራዘርስ የሚባሉ ሁለቱ ወንድማማቾች አውሮፕላንን ለ12 ሰከንድ በ1903 በማብረር የመጀመሪያውን ኤሮኖቲካ ለሚባለውን ምህንድስና ለዓለም አስተዋውቀዋል። እንግዲህ ከዛ በኋላ ነው ማለት ነው እነኝን ሁለቱን በማዋሀድ ኤሮስፔስ የተፈጠረው ማለት ነው። እነኛ ዘ ራይት ብራዘርስ የሚባሉት 19 መጀመሪያዎቹ ያን ካደረጉ በኋላ የኤሮስፔስ ምስረታ ቤዚካሊ ተወለደ ማለት ነው። ያኔ ከዛ በኋላ እድገቱ ቀጠለ። የመጀመሪያው የዓለም ጦርነት ላይ ተጠቅመውበታል። በአብዛኛው ደግሞ የእሱን ቴክኖሎጂ የኤሮስፔስን ቴክኖሎጂ በሁለተኛው ዓለም ጦርነት በሰፊው ተጠቀምነው የኢኖቬሽን ፈጠራ ታክሎበት በሚገርም ሁኔታ እድገቱን ያን የጀመረው ማለት ነው። ከ19 አስሮቹ ጀምሮ ከፍተኛ እድገት አሳይተዋል። በ18 ማብቂያዎቹና በ19 መጀመሪያዎቹ ከራይት ብራዘርስ በፊትም የስፔስን ሀሳብ በጥናትና በምርምር ሲያዳብሩ ቆይተዋል። ቀደም ብሎ እንደተገለጸው የራይት ወንድማማቾች እንደ ኤሮፓውያን አቆጣጠር በ1903 የመጀመሪያ የአውሮፕላን ፈጠራን ለዓለም አስተዋወቁ ቢባልም የሰው ልጆች እንደ አዕዋፋት በሰማይ የመብረር ጉጉትና ሙከራዎች ከዚያም ብዙ ዓመታት ቀድሞ እንደነበሩ መዘንጋት የለበትም። እንደ አዕዋፋቱ ክንፍ ሰርቶ ለመብረር ከመሞከር አንስቶ በባሉን ወይም በሞቀ አየር በሚንሳፈፉ ፊኛዎች የአየር ላይ ጉዞ ለማድረግና ሌሎችም ተሞክረው የከሸፉና ለቀጣይ ተመራማሪዎች መነሻ የሆኑ ፍተሻዎች ተደርገዋል። የራይት ወንድማማቾች የፈጠራ ስኬት ግን የሰውን ልጅ የበረራ ጉጉት ያሳካና የአየር ትራንስፖርትን ያዋለደ ነው ማለት ይቻላል። ከ1958 በኋላ በዓለም እንግዲህ የተዋወቀበት ነው ይሄ የኤሮስፔስ ዘርፍ ኤሮኖቲካልና ስፔስ አንድ ላይ ን አጣምሮ ኤሮስፔስ የሚል ውህድ ይዞ አዲስ ዘርፍ በጣም ተፈላጊ ለተለያየ ዘርፍ አስፈላጊ ሆኖ በዓለም ሲተዋወቅ እድገቱ ጨምሯል ማለት ነው። ከአውሮፕላን ጀምሮ ሄሊኮፕተር፣ ድሮኖች ወይ ዩኤቪ የምንላቸው የዚህ የኤሮኖቲካል ኢንጂኒሪንግ ቴክኖሎጂዎች ያኔ ጀምሮ ነው ማለት ነው። እንትን ያሉት እያደጉ የመጡት ማለት ነው። የኤሮስፔስ ኢንጂነሪንግ አሁን አለም አቀፍ ሆኗል ማለት ይቻላል። በፊት ማደግ በሚፈልጉ ሀገራት ወይም በዛን ጊዜ ታዳጊ የአሁኖቹ ደግሞ ያደጉ ሀገሮች የምንላቸው በተለይም ምዕራባውያኑ ሲሰሩበት የነበረ እንደነበር ይታወቃል። አሁን ግን ከታዳጊ እስከ አደጉ ሀገሮች ድረስ ነው ይሄ ነገር ፍላጎቱም ያለው ስራውም ያለው። በዛም የተነሳ ምንም እንኳን ኢትዮጵያም ታዳጊ ሀገር ብትሆን ዘርፉ ተጀምሮ አለንበት ደረጃ ደርሰናል። እናንተም ይሄን ለማሳደግ እየደከማችሁ ነው። አሁን ይሄ የኤሮስፔስ ምህንድስና በኢትዮጵያ ምን ላይ ደርሷል? መቼስ ጀመረ የሚለውን ብንተዋወቅ በመንግስት መዋቅር ደረጃ ኤሮስፔስ ኢንጂነሪንግ የሚባለው ክፍል ወይም የስራ ክፍል የተቋቋመ በ2007 ነው። በቀድሞ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ስር እንደ አንድ ክፍል ሆኖ ነበር የተቋቋመው። ነገር ግን ከዛም በፊት በክፍል ደረጃ ሳይቋቋም የተሰሩ ስራዎች ነበሩ። ለምሳሌ በ1937 በንጉሱ ዘመን አጼ ኃይለ ስላሴ ሚያዝያ ወር ላይ የአየር መንገድን ሲመሰርቱ፣ ከዛም ብሎም በ1959 የጥገናና የስልጠና ማዕከላትን ሲያቋቁሙ ኤሮስፔስ ያኔ ተጀምሯል ብለው የሚያስቡ አሉ። ከዛም አልፎ በ1921 አየር ኃይላችን ሲቋቋም፣ ብሎም በ1936 ይህንን ቴክኖሎጂ ተጠቅሞ ሲዘምን ኤሮስፔስ ያኔ ነው የተጀመረው ብለው የሚያስቡም አሉ። የሆነ ሆኖ ግን በተቋም ደረጃ በመንግስት አወቃቀር ደረጃ በ2007 ዓ ም ተቋቁሟል ማለት ነው። ያው እንግዲህ ከዚህ በተቋም ደረጃ ኤስቲ ወይ ቀድሞ ኢትዮጵያ ስፔስ ሳይንስን ቴክኖሎጂ ኢንስቲትዩት ተብሎ በዲፓርትመንት ደረጃ ከተመሰረተ በኋላ ኤሮስፔስ ኢንጂኒሪንግ ዲፓርትመንት ከዛ በኋላ ባሉት ጊዜያት ብዙ ሪፎርሞችና ስራዎችን በመስራት አሁን ላይ ላለበት ደረጃ ደርሰዋል ማለት ነው። ክቡራትና ክቡራን የሀገር ልጆች ለዛሬ የኤሮስፔስ ምህንድስና ምንነትና የአመጣጥ ታሪኩን ለመቃኘት ሞክረናል። የዛሬውን ግን የኢትዮጵያ ስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩት ምክትል ዋና ዳይሬክተር ቤተልሔም ንጉሴን አቶ ይድነቃቸው ከድር የኤሮስፔስ ኢንጂነሪንግና የኮሚኒኬሽን ሳተላይት መሪ ሥራ አስፈጻሚንና አቶ ገድሉ ሰለሞን የኤሮስፔስ ተባባሪ ተመራማሪን እያመሰገንን በዚሁ እናብቃ። የርዕሰ ጉዳዩን ቀሪ ሐሳቦች ሳምንት እንመለስባቸዋለን። ጌታቸው መላኩ ነበርኩ። መልካም ሳምንት።